ወደ ዝርዝር ዜናዎቹ ከማለፋችን በፊት ርዕሰ ዜናዎቹን እናስቀድማለን። የአውስትራሊያ ክፍለ ሀገራት ዓለም አቀፍ መንገደኞችን ወሸባ ሳያስገቡ መቀበል ሊጀምሩ ነው። የፎርሙላ ዋን ሻምፒዮን ስፖርቱ ወደ አፍሪካ እንዲመለስ ጥሪ አቀረበ። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። የቪክቶሪያ እንደራሴ ዳንኤል አንድሮስ ቪክቶሪያ ውስጥ በገና በዓል ወቅት በጣም ውስን የጤናና የደህንነት ገደቦችን እንደሚቀሩ ያላቸውን ተስፋ ገለጡ። የጤና ቡድናቸው በቅርቡ የክትባት ትኩረቱን ወደ ማጠናከሪያ ክትባት እንደሚያዞርም ተናግረዋል። እንደራሴው ይህን ያሉት በዛሬ ውለት የነዋሪዎቹ የክትባት መጠን 7 ፐርሰንት መድረሱን ተከትሎ ቪክቶሪያ ተጥለውባት የነበሩትን ገደቦች ባረገበችበት ወቅት ነው። አክለውም የክትባት መጠኑ እየጨመረ በሄደ ቁጥር ተጥለው ያሉ ገደቦችም በፍጥነት ሊላሉ እንደሚችሉ ገልጠዋል። ዕድሜያቸው 16ና ከዚያ በላይ የሆኑ የቪክቶሪያ ነዋሪዎች 90.5 ፐርሰንት የመጀመሪያ ክትባት የተከተቡ ሲሆን 71.1 ፐርሰንት ሙሉ ክትባት ተከትበዋል። በዓለም ላይ ለረጅም ጊዜ ገደብ ተጥሎባት የቆየችው ሜልበርን ከተማ ለ260 ቀናት በገደቦች ስር ቆይታለች። በሌላም በኩል በሙሉ ክትባት ተከትበው ከባህር ማዶ ወደ ቪክቶሪያ የሚመጡ አውስትራሊያውያን እንደ ኒው ሳውዝ ዌልስ ሁሉ ወሸባ መግባት አይጠበቅባቸውም። አዲሱ የወሸባ ማሻሻያ ለውጥ ከኖቬምበር አንድ ጀምሮ ግብር ላይ ይውላል። ታዝማኒያም በፊኗ ከዲሴምበር 15 ጀምሮ ሙሉ ክትባት ለተከተቡ ወሰኖቿን ክፍት ተደርጋለች። ይህ በእንዲህ እንዳለም ቪክቶሪያ በዛሬው ዕለት 2189 ነዋሪዎቿ በቫይረስ መጠቃታቸውንና 16 ሰዎች ለኅልፈተ ሕይወት መዳረጋቸውን መዝግባለች። በቫይረስ ተጠቅተው ሆስፒታል ካሉት 784 ህሙማን ውስጥ 145ቱ በጽኑ ህሙማን ክፍል ሲገኙ 94ቱ የአየር መተንፈሻ መሣሪያዎች ተገጥሞላቸው የሕክምና እርዳታቸውን እየተከታተሉ ይገኛሉ። አውስትራሊያውያን ወደ ሲንጋፖር የሲንጋፖር ዜጎችም ወደ አውስትራሊያ እንዲጓጓዙ ከስምምነት ላይ ለመድረስ የአንድ ሳምንት ዕድሜ እንደቀረው ጠቅላይ ሚኒስትር ስኮት ሞሪሰን ገለጡ። በሌላም በኩል ኒውሳውዝ ዌልስ ዓለም አቀፍ መንገደኞችን ከኖቬምበር አንድ ጀምሮ ለመቀበል ዝግጅነቷን የገለጠች ሲሆን ኳንታስ አየር መንገድም የዓለም አቀፍ በረራዎቹን ለመቀጠል ስንዱ መሆኑን የአየር መንገዱ ዋና ሥራ አስፈጻሚ አለን ጆንስ አስታውቀዋል። ኳንታስ አምስት ሺህ የአገር ውስጥና ስድስት ሺህ የዓለም አቀፍ በረራ ሠራተኞችን በዲሴምበር መጀመሪያ ላይ መልሶ ወደ ሥራ ገበታቸው እንዲሰማሩ የሚያደርግ መሆኑን ዋና ሥራ አስፈጻሚው አመላክተዋል። የአውስትሬልያ የትምህርት ሚኒስትር አገር አቀፍ የትምህርት ሥርዓቱ በምዕራባውያን ታሪክ ላይ ትልቅ ትኩረት እንዲሰጥ ጥሪ አቀረቡ። አለንታዥ አሁን ያለው የትምህርት ስርዓት የአገር አቀፉን የትምህርት ደረጃ ከፍ የሚያደርግ እንዳልሆነም ተናግረዋል። ጠቅላይ ሚኒስትር ስኮት ሞሪሰን በ2050 የአውስትሬልያውያን የአየር ብክለት መጠን ወደ ዜሮ ለማውረድ የማያመነቱ መሆኑን አስታወቁ። ሆኖም የናሽናልስ ፓርቲ ለማዕድንና እርሻ መስኮች ተጨማሪ ድጋፎችን በፌዴራል መንግስቱ በኩል እንዲደረግ ጉልህ የሆነ ድምፅ እያሰማ ይገኛል። የስምምነት መድረሻ ጥያቄዎችንም እሁድ ዕለት አጠናቆ ያቀርባል። የፎርሙላ ዋን ሰባት ጊዜያት ሻምፒዮን ሊዊስ ሃሚልተን የስፖርት ውድድሩ ወደ ዩናይትድ ስቴትስ መዝለቁን በመልካም ጎን አንስቶ በተጨማሪም ስፖርቱ ወደ ደቡብ አፍሪካ ዳግም እንዲመለስ ጥሪ አቅርበዋል። ፎርሙላዋን ለመጨረሻ ጊዜ ጆሐንስበርግ ውስጥ ውድድር ያካሄደው በ1993 ነበር። በዚሁ ወደ ውጭ ምንዛሬ ተመን ስነመራ አንድ የአውስትራሊያ ዶላር 63 ዩሮ ሳንቲም ይመነዘራል አንድ የአውስትራሊያ ዶላር 74 የአሜሪካ ሳንቲም ይሸርፋል አንድ የአውስትራሊያ ዶላር 35 ኢትዮጵያ ብር 13 ሳንቲም ይዘረዘራል ቀጥለን የነገውን የአውስትራሊያ ዋና ዋና ከተሞችና የአዲስ አበባን አየር ጠባይ ትንበያ እናሰማለን ፐርዝ ፀሐያማ የሆነ ይውላል ዝቅተኛ 10 ከፍተኛ 25 አድላይድ ሊያካፋ ይችላል ዝቅተኛ 11 ከፍተኛ 19 ሜልበርን ብራ ይሆናል ዝቅተኛ 13 ከፍተኛ ስራ ሰባት ሆባርት ይዘንባል ዝቅተኛ 11 ከፍተኛ አስራ አምስት ካምበራ ከቀትር በኋላ ያካፋል ዝቅተኛ 8 ከፍተኛ 26። ሲድኒ ረፋዱ ላይ ያካፋል ዝቅተኛ 14 ከፍተኛ 26። ብሪስበን ብራ ይሆናል ዝቅተኛ 20 ከፍተኛ 31። ዳርዊን በከፊል ደመናማ ይሆናል ዝቅተኛ 28 ከፍተኛ 35። አዲስ አበባ ፀሐያማ ሆኖ ይውላል። ዝቅተኛ 10 ከፍተኛ 23። ዜናውን ከማጠቃለያችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። የአውስትራሊያ ክፍለ አገራት የዓለም አቀፍ መንገደኞችን ወሸባ ያስገቡ መቀበል ሊጀምሩ ነው። የፎርሙላ ዋን ሻምፒየን ስፖርቱ ወደ አፍሪካ እንዲመለስ ጥሪ አቀረበ። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ነበሩ። እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር።